ውይይት ከእውቁ ባለቅኔ አያሌው ታምሮ ጋር ክፍል ሁለት በትናንት በስቲያው የመጀመሪያ ክፍል ውይይት ማብቂያ ላይ ዛሬ የ አስራ አራት ልጆች አባት በመሆኔና አምላክም እንደ ፈቃዱ የኢትዮጵያ ህዝብ አስተማሪ ስላደረገኝ በጣም ደስ ይለኛል ብለው ነበር አለቃ ዛሬ የትምህርት ቤት ህይወታቸውን ያወጉናል። በአጠቃላይ ሲናገሩ ግን የትምህርት ፍላጎት እንዳላቸው ይገልጻሉ። በስራም ረገድ አሉ ጥሩ የተግባረ እድ ችሎታ ስላለኝ ስላልለኝ በአይነ ስውርነቴ ጦም አላድርም አላደርኩምም። ለምሳሌ ቅኔ የትምህርት ቤት ሳለን ጓደኞቼ ለቆጠራ ወይም ለጥናት ምግብ ፍለጋ ወይም ቀፈፋ ሲሄዱ፣ እኔ ደግሞ አይነ ስውር የሚሰራውን እንደ ሰሌን ድርብም ሆነ ነጠላ እና ብሩሽ መስራት መጽሐፍ መጠረዝ የመሳሰለውን ሰርቼ ጠብቃቸው ነበር ብለዋል። ሱሪና እጀ ጠባብም ቀድጄ እሰፋ ነበር ይላሉ አይነ ስውሩ የቅኔ ሊቅ። በህይወት ዘመኔ ካለኝ ጥሩ እድል አንዱ አሉ የምረዳ ሰው ብሆንም እኔም በአቅሜ መርዳት መቻሌ ነው። ነጻ ጉልበት የተከፈለኝን ጊዜ አላስታውስም ይላሉ አለቃ አያሌው። ወደ ዘመናዊ የተማሪ ቤት ገጠመኞቻቸው ስንመጣስ አለቃ አሳዛኝም አስገራሚም ታሪክ አላቸው። እስቲ፣ አዲስ አበባ ከመጡ በኋላ ባለው ይጀምሩልን አለቃ። እዚህ አዲስ አበባ ከመጣሁ በኋላ አንዳንድ ነገር እየተከታተል ይልቁም የብሬል ትምህርት መግባት እየጀመረ ነበር። ያን ጊዜ ገና ለመጀመሪያ ጊዜ በአርባ ሶስት አመተ ምህረት ዛሬ መካነ ኢየሱስ በሚባለው ቤተ ክርስቲያን ከኤርትራ የመጡ አቶ ስዩም ወልደባሪያ የሚባሉ ፊደል የሚያስተምሩ ነበሩ። የብሬል ፊደል አይነት ትምህርት ናቸው ሳቸው ይህ ስዊድኖች እየረዳቸው ሰው እምነታቸው ፕሮቴስታንት በመሆኑ በዚያ አማካኝነት ያስተምረው ነበር። አንዳንድ ፈልገ ሄዱትን እኔም በሬል መማር ጀመርኩኝ። ሁለት አመት ያህል ስዊድን ወንጌላዊት ሚሲዮን አሜሪካን ኤምባሲ አጠገብ ያለው ትምህርት ቤታቸው በእግሬ ከተክለ ሃይማኖት እየተመላለስኩ ተማርኩኝ። ግን አንድ ፈተና ገጥመኝ። ዚያ ደርስ ስዊድናውያን በጣም አስቸጋሪዎች ናቸው። አንድ አይነት ስውር አቅሙ ሁኔታው ድካሙ ብርታቱ ምን እንደሆነ ያውቃሉ። በከፍተኛ ደረጃ ግን ያስተምሩ ነበር። የዚያ ጊዜ በስልስተኛ፣ በሰባተኛ፣ በስምንተኛ ክፍል አስተምርላቸው ነበር በነፃ። እኔ እንግሊዝኛ ክፍል ገብቼ እንዳልማር ግን ከለከሉ። ሁለት አመት የእጅ ስራ ብቻ እንድሰራ መጽሐፍ መጠረዝ፣ ብሩሽ መስራት፣ ይህን የመሳሰለ ነገር እንጂ በምንም አይነት እንግሊዝኛ ክፍል ገብቼ ቋንቋ እንዳልሰማ እንዲያውም ልጆች በአጠገቤ እንግሊዝኛ ቋንቋ እንዳይናገሩ እስከ ማድረግ ድረስ። ሰአት አይነ ስውሬ ሰአት አቶ ስዩም ወልደ ማርያም ላኩን ናቸው እኔ በሀምሳ ብር ገዝቼ ነው የወሰድኩት ያንን ሰዓት። በነጻ የመጣውን የጽህፈት መኪና ነበረ ሶስት መቶ ብር ነው የገዛሁት። ከዚ ከ ሰላሳ ብር ደሞዝ እየሰበሰብኩ ነው ሁሉ የማደርገው እና ይሄ ሁሉ ሲሆን በምንም አይነት አላሳተፈኛሉ በትምህርቱ ለመጨረሻ ይገርማል። በሁለተኛው አመት በአርባ አራት አመት ምረት ነው ለሰሙነ ህማማት ረቡዕ በአራት ሰዓት ላይ የሻይ ግብዣ ጥሪ ያደረጉልኝ። አልሄድኩም። ተማሪ ቤት ነኝ፣ ግን አልሄድኩም። ግብዣቸው ቀረው። ሐሙስ ትምህርት ቤት ይዘጋ ነበረ። እዛ ስብሰባ ላይ በጣም ወቀሱኝ። እናንተ ኢትዮጵያውያን ፍቅር አታውቁም። ስለ ፍቅር ምንም ችሎታ የላችሁም። ሃይማኖት ያለ ፍቅር አይሆንም። እኛ ፍቅር እንፈልጋለን። እናንተ ግን ፍቅር አትቀበሉ እና ይሄው እሱ እንዲህ አድርጎ ትናንትና ግብዣ ብንጠራው ምን ወቀረ አሉ። መልስ ይፈጥ ትፈቅዱልኝ አልኳቸው። አሁን አሉ የጠራችሁን ለፍቅር አልነበረም እንጂ ለፍቅር ቢሆን ኖሮ ማላድርገው ነገር አልነበረም። ነገር ግን የጠራችሁን ለተሳልቆ ነው። ይሄ የኦርቶዶክስ እምነት ተከታይ ነው ይላል። ለራሱ የሚበላው አንዲት እንቁላል እንኳን የለችውም። እና በምን እንጫወትበት ብላችሁ ነው የጠራችሁ። ለፌዝ ነው የጠራችሁኝ እንጂ ይህ ጾም አምሳ አምስት ቀን ነው እንግዲህ። እናንተ የጠራችሁኝ በአምሳ ሁለተኛው ቀን ነው። ከመጀመሪያው ብትጠሩኝ ኖሮ ሙሉን እበላ ነበር። ምክንያቱም እንበላ የለኝም እኔ እግዚአብሔርም በዚህ እንደማይፈርድብኝ አውቀን ነው። እናንተ ግን በርህራሄ አላደረጋችሁልኝም። ስጾም ከሪኒ በመጨረሻ እንደ ዕፀ በለስ በአምሳ ሁለተኛው ቀን ጾም ለማስገደብ ብቻ ጠራችሁኝ። እና በኢትዮጵያ በአስር ሳንቲም አምስት እንቁላል እየተገዛ ለአንድ እንቁላል እየጾም እንድገድ ትፈልጋላችሁ? እናንተ አላደርገውም። ይን ማን አደርገው ስራ ነው ታውቃላችሁ። በከፍተኛ ደረጃ ግን አስተምርላችኋለሁ። ሁለት አመት ነው ትምህርት ቤት እንኳን እንግሊዝኛ ቋንቋ እንደሰማ እንኳን አልፈቀዳችሁልኝ። ከዚህ የበለጠ ደግሞ ጥላቻ የለም አልኳቸው። ለዚህ ተነጋግረን አለፈ በኋላ የተመረሀ ብራን ትምህርት ቤት ሲከፈት ጃንሁ ልጆቹ ወደዚያ እንዲዘውሯል አዘው ነበር። ምን አደረጉ? ታላላቆቹን እኛ እናስተምራቸዋለን እና እኛ ግን እንዲቆኝ ይፍቀዱልን፣ ህጻናቱን ግን ይውሰዱ ብለው አስፈቀዱ። በጻፊ ዝና ተፈራ ወርቅ አማካኝነት ያን ጊዜ ህጻናቱ ወደ መርሃ ተዛወሩ። ያን ጊዜ ከተዛወሩ ዛሬም በአቃቢ በጠቅላይ አቃቢ ህግ ቢሮ የሚሰሩ ጦመንስታን የሚባሉ ጥሩ ልጅ አለ እና ያን ጊዜ እኛን አስቀሩን። ለምን? ለተንኮል ነው፣ ሆነ ብለን ያስቀሩን። በመጨረሻ ምን አሉን ጠርተው፣ እኛ ትምህርትን እናስጨርሳለን፣ ያለፈውን ቅርታት ወው ና ትምህርትን እናስጨርሳለን፣ ከእኛ ጋር ስራ አሉ እኛ እንፈልግሃለን። አሁን አቶ ስዩም ወደ መርሃ ወራን ትምህርት ቤት መዛወራቸው ነው እና በሳቸው ፈንታ ሆነ ትምህርት ቤት እንትመራለን እንፈልጋለን አብረን ስራ አሉ። ደስ ይለኛል አልኳቸው። ይህ ከሆነ አስቀድሞ መካኒስ ቤተክርስቲያን ሄደህ እንድትቆርብና እንድትጠመቅ ያስፈልጋል፣ አይደል? አይ፣ ጥምቀትና ቁርባንማ ቀድሟል። ይሄ ሁለተኛ ጥምቀት፣ ሁለተኛ ቁርባን አላውቅም። ተጠምቀያለሁ፣ ቆርቤያለሁ፣ ክርስቲያን ነኝ። ከፈለጋችሁ መጀመሪያ አስተምሩኝ፣ ምማር እኔ እዚህ የመጣሁበት ዋና ምክንያት የቤተክርስቲያን መለያየት ከምን እንደመጣ ለማጥናት ነው። መጽሐፉ አንድ ነው። በሌላ ጠባይ መለያየት ቢኖር ከመሰራረቱ ከመስራቹ ካካሄዱ ነው ብዬ አስብ ነበር። በክርስትና ሃይማኖት መስራቹ አንድ ነው፣ አንድ አምላክ ኢየሱስ ክርስቶስ ነው። መመሪያው አንድ ነው፣ ብሉይ ሐዲስ መጽሐፍ ቅዱስ ነው። በእኛ ዘንድ ሙሉ መጽሐፍ ቅዱስ አለ፣ በእናንተም ይኖራሉ ብዬ አምናለሁ። ከቋንቋ ልዩነት በስተቀር ሌላ የሚለኝ ነገር አይኖርም። ይሄ ከሆነ በአማርኛውና በግዕዙ መካከል ያለውን ልዩነት ተመልክቻለሁኝ፣ አጥንቻለሁ። እንግዲህ በአማርኛውና በእንግሊዝኛው በግዕዙና በእንግሊዝኛው መካከል ያለውን ልዩነት ለማጥናት ነው የሚሞክር። ይህን ካጠናሁ በኋላ ያለውን ልዩነት ከተረዳሁ በኋላ በእርግጥ ወደ ኢትዮጵያ ቤተ ክርስቲያን ያልደረሰ ትምህርት ኑሮ ከመጽሐፍ ቅዱስ ትምህርት የተቀነሰ ነገር ኑሮ ያለያየን ከሆነ ይህንን የማልቀበልበትና እናንተን የማልከተልበት ምንም ምክንያት የለም። አንድ ከሆነ ደግሞ ምን የሚያለዋውጠኝ ነገር አለ? የሃይማኖት ቀይ ጥቁር የለውም። አንድ ክርስቶስ ነው። አንድ ክርስቶስ ነው። ስለዚህ እንስማማ ይሆናል እና መጀመሪያ ልማር ማማር እፈልጋለሁ አልኳቸው። አይቻልም አሉ። እንኳን እኛ ልናስተምርህ በመንግስት ትምህርት ቤትም ሆነ በማታ ትምህርት ቤትም ሆነ እንግሊዝኛ ቋንቋ እንዳታገኝ በሙሉ እኛንን ከእንግዲህ ወዲህ የምንከታተልህ ወደ ጃንሆይ የሚያቀርበ ዘመድ አለህ ወይ? ጃንሆይ የሁሉ ሞላችን ማምነኝ እንዳው ወደ ጃንሆይ የሚያቀርበ ዘመድ ከሌለ የትም ብትሄድ አታመልጠንም። ማለት ስሙን እንገራችሁ አልኳችሁ። ጥሩ አሳባት የሆኑ ጥሩ ነው ይሆናል ሊደረግ ይችላል። ግን እናንተም ክርስቲያኖች፣ እኔም ክርስቲያን ነኝ ምድር በሞላዋ የእግዚአብሔር ናት የሚለውን የእግዚአብሔር ቃል እያወቅን የትም ሄዳ አታመልጠኝም ያልከኝ አንተ ዲሬክተሩ ተሳስተሃል። የለም ደግሞ ሄዳ አልችልም ያለው ሀገሬ ነው፣ መሄድም አልፈልግም። ስለ ቋንቋ ደግሞ የተናገርከው እኔን ናስ ምንምጠኝም የእንግሊዝኛ ቋንቋ ይህን ያህል የሚያስመካ አይመስለኝም። ከሱ የበለጠ ቋንቋ የኔ የራሴ አለኝ። ይህ ቋንቋ ሙሉ ፊደል ያለው አንድ ጊዜ ከተማሩት እስከ ለተሞት የሚያገለግል ቋንቋ ነው። እንደ እንግሊዝኛ ቋንቋ ለማመልከቻውም፣ ለደብዳቤ መጽሐፍም፣ ሁልጊዜ ድክሽነር ይችላል ድክሽነር ይችላል ይፈልጉልኝ የማይል ነው ቋንቋ እና ስለዚህ በቂ ቋንቋ ስላለኝ በምንም አይነት አልፈልገውም። የበደገገ የቆንቋን ቋንቋህን አንድም በተወሰነ የምትጠቀምበት ይሄን በተወሰኑ ነው ደግሞ ደሞ የተወሰኑ ደሞ ምን ያህል ጊዜ ስለወለደው እንጂ ከሌሎች ቋንቋ ከኔ ቋንቋ ተሽሎ አይደለም። እኔ ቋንቋ ይበልጠዋል አምስት ስድስት ጊዜ። እግዚአብሔር እንደሆነ በእኔ ቋንቋ እንጂ በእንግሊዝኛ ቋንቋ እንደማያነጋገረኝ አምናለሁ። ከዚህ የበለጠ ነገር የምፈልገው ነገር የለኝም ብዬ ከዚያ ተሰናበትኩ ወጣሁኝ። ከዛ በኋላ እንግዲህ ለነሱ እንድት ብዬ መጽሐፍ እየፈለኩ እንግሊዝኛ በሬል ለማንበብ ሞከርኩ። ያለው ግን ሰው ያለው ተሳካለት የማተ ትምህርት ቤትም በልዩ ልዩ ትምህርት ቤትም እንዳልማር ለግዳ በጻፉ በተኑ። በዚህ ምክንያት አገዱኝ። ተመልሼ ወደ ጃምህም እንዳልቀርብ በልዩ ልዩ ባለስልጣኖች፣ የነሱ አባሎች ነበሩ። ስማቸውን መጥረት አንፈልግም። በእነዚህ ማካይነት ብትፈልግ ጋር ወደ ተማሪኝ ያለዛ አይቻልም ብለው ከለከሉ። እኔም ተስፋ ቆረጥኩና ተወኩ። ግን ብዙ ጊዜ መጽሐፍትን መመልከት እወዳለሁ። በዚያ ዘመናዊ የዘመናዊው ትምህርት ጉዳይ አሉ አለቃ። እድሜ ለሚስዮኖቹ በዚሁ አከተመና እስከ ሀምሳ አመተ ምህረት በቤተክርስቲያን ቅኔ በማስተማር በሰባኪነትና በመዘምርነት አገለገልኩ። በሀምሳ አመተ ምህረት ነው ትዳር የያዙት። የ ሰላሳ ብር ደሞዛቸው ወደ ብር አንድ መቶ አደገ። በወቅቱ ፓትርያርክ በብፁዕ ወቅዱስ አቡነ ባስሌዎስ የመጀመሪያው የኢትዮጵያ ፓትርያርክ ናቸው አቡነ በሥራ እድገትም የስብከተ ወንጌል ክፍሉ አማካሪ ሆኑ። በአምሳ ሦስት ዓመተ ምህረት የሊቃውንት ጉባኤ ሲቋቋም በአባልነት ገቡ። እኔ ሁሉን እንዳልጨርሰው ከዚያ በኋላ ሳለቃ ከዚያ በኋላ በአምሳ አምስት ዓመተ ምህረት የሊቃውንት ጉባኤ ሰብሳቢ የነበሩት ያንዱ መምህር ተስፋ፣ ዛሬ ብፁዕ አቡነ መቃሪዎስ የምዕራብ ጎጃም ሊቀ ጳጳስ እሳቸው ወደ ኢየሩሳሌም የትምህርት ሲላኩ ተጠባባቂ ሰብሳቢ ሆንኩ። ከደንቅ ጀምሮ ከተጠባባቂ ሰብሳቢነት ወደ ዋና ሰብሳቢነት ተዛወርኩ። እስካሁን ያለሁ በዚያ ቦታ ነው። እንግዲህ ለሰላሳ ዓመታት ገደማ በሊቃውንት ጉባኤ ሰብሳቢነት ማዕረግ አለቃ። አለቃ ግን ማዕረግ ነው ወይስ አጠቃላይ የሆነ የሹም መጠሪያ? አያሌው ታምሩ ቅኔ ቢሉ ትርጓሜ መጽሐፍትም ሆነ አንደምታ ቢሉ፣ ስብከት ቢሉ፣ አቋቋም ቢሉ ብቻ እርሳቸውም ከትናንት በስቲያ እንደገለጹት አንድም ያልቀሰሙት የቤተ ክርስቲያን ዕውቀት የለም። በብዙውም ለሰው ይተርፋሉ። ታዲያ ሌላ ሹመት ወይም ማዕረግ እንዴት አልተሰጠውትም ብላቸው ቅድም ከጠቀስኩልህ ሹመትና ትዳር አልፈልግም ነበር ካልኩህ አንድ ዩኒቨርስቲ ተመለስክበት አሉና የእኔ ፍላጎት በምናኔ በብህትውና ገዳም የኖርኩ ማስተማር ብቻ እንጂ ሹመትና ሚስት ፈጽሞ አእምሩኝም ነበር ብለዋል። ለምን ግን አለቃ? ምክንያቱም ሁለቱን መጠበቅ ከባድ ነገር መሆን አውቃለሁ። ለሴትና ለሹመት ባላደራ መሆን ከባድ ነገር መሆን አውቃለሁ። ምንም እነሱን መቀበል እንደ ጠባያቸው ለመስራት ዝግጁ መሆን ይጠይቃል። ይሄ ደግሞ ለኔ አይሆንም፣ አቅሜም አይፈቅድም። አንድን ሴት በባላደራነት የሚቀበል ሰው አንደኛ ራሷዋን፣ ሁለተኛ ልጆችን ጭምር ለማስተዳደር ፍላጎታቸው ማሟላት የሚቻልበት መተማመኛ ሲኖር ነው። አንዱ ጉልበት ነው፣ ሁለተኛው ገንዘብ ነው፣ ሶስተኛው እውቀት ነው። ምን እኔ ጉልበትና ገንዘብ የለኝም እና ስለዚህ ሚስት ማሳደር አልችልም ብዬ በመጀመሪያ ወስን የነበርኩ በዚህ ምክንያት ነው። ሹመቱም ደግሞ የተሾመ ሰው አስተዳደር ቀላል ነገር አይደለም። የሚያስተዳድሩትን ሕዝብ በእኩልነት ማየት የጎደለውን መሙላት፣ የጠመመውን ማቅናት፣ በዚህ በኩል ጎድሏል፣ በዚህ በኩል ተካክሏል ብሎ በአይንም ጭምር መቃኘት፣ መመርመር፣ ማጥናት ስለሚያስፈልግ ሹመትም አልፈልግም። ከራሴ ሕይወት ጋር አውቄ ያደርኩበት ነው። እርስት እንኳን ለምን ሲሉ ለምን አላውቅም። ያንሄም ምክንያቱ ምንድን ነው? እኔ ድንበሩ እዚህ ነው፣ ድንበሩ ይህ ነው ብዬ ራሴ

ለዚያ ቦታ ከሰላሳ በላይ ማመልከቻ ቀርቦ ነበርና በኔ ጊዜያዊ ሹመት ተክለ ሃይማኖት ተቃጠለ አድማ ጦፈ ጃነሆይን መንገድ ላይ እስከ ማቆም ድረስ ምን ሆናችሁ ይሏቸዋል ጃነሆይ እሱ አይሾምብንም ለምን ዐይነስውር ነው ፍትሐ ነገሥቱ ማይፈቅድለት ፍትሐ ነገሥትን ታውቃላችሁ አናውቅም የተጻፈውን ግን እናነባለን ታዲያ የተማረውን ያልተማረ እንዴት ይወቅሰዋል? እንዴት ሲቃወመዋል ዐይነ ሰውር እናንተ ናችሁ፣ ፈቅጅለታለሁ ብለው አባረሯቸው ብለውኛል። ግን አለቃ አልኳቸው፣ ስለ እርስዎ የምንሰማው አንዳንድ አሉታዊ አስተያየትም አለ። አለቃ አያሌው ችሎታና እውቀቱ ሳያንሳቸው ጠባቸው አይመችም፣ አስቸጋሪ፣ ኃይለኛ ተናጋሪና እልኸኛ ናቸው የሚል እውነት ነው እንዴ? እውነታቸው ነው። ይሄ የጠባየ መጥፎነት አይደለም ግን የጠባየ መጥፎነት ሳይሆን እኔ የቆምኩለትን አላማ ነው የምከተል ሁልጊዜ ጊዜ እግዚአብሔር ይገዛኛል ባይ ነኝ። እግዚአብሔር ይፈርድብኛል ባይ ነኝ። እግዚአብሔር ይቆጣጠረኛል ባይ ነኝ። የኢትዮጵያ ቤተ ክርስቲያን ደግሞ ይጎሏታል የምላት ነገር የለምና ያ የእምነቱ ትምህርት ወይም የቤተ ክርስቲያኑ ስርዓት ሲፋለስ ለምን እንዲህ ይሆናል ብዬ እናገራለሁ። ይሄው እንግዲህ በቢሮ ውስጥ እንኳን ከ50 ዓመተ ምህረት እስከ ዛሬ ነው 36 አመት ማለት ነው አብረውን የሰሩ ጓደኞች አሉ በዚህ ቀን ተናግሮናል የሚለኝ ካለ ጀርባያን ያንቅሰዋለ ወይ። ከበላዮች ጋር ግን ስርዓት አታፋልሱ፣ ትምህርት አይዛባ፣ ትምህርትም ጠብቁ፣ ስርዓትን እንትን ጠብቁ፣ የተሾማችሁበትን ቤተ ክርስቲያን ጠብቁ ነው የሚጠብ። አለቃ በርከት ያለውን እድሜውን በሙሉ እድሜውን ማለት ይቻላል በአይነ ስውርነት ኖረዋል። በሶስት አመት ነው ያለው የመሰለኝ። ከዛ ጊዜ ጀምረው በሙያው በትምህርቱ ገፍተው እዚህ ደርሰዋል። እንደው በዚህ ዕድሜዎ ትዝ የሚለዎት በሀዘንም የሚያስታውሱት፣ በደስታም የሚያስታውሱት፣ በኢትዮጵያ ውስጥ ደግሞ መልካም ዘመን ነበር ብለው የሚያወሩት ያለፈ ሕይወቶን መለስ ብለው በአጠቃላይ ሊነግሩን ይችላሉ? እኔ በእውነት ስለ ኢትዮጵያ ሁኔታ ለመግለጽ ቃላት ያጥሩኛል። እውነቱን ለመናገር ቃላት ያጥሩኛል። ምክንያቱም በእድሜ ባየሁት ሁሉ በጣም በጣም ወደታች የምትወርድበት እንጂ የምታድግበት ወይም በነበረችበት የምትቆምበት መልክ ያየሁበት ጊዜ የለም። እና ከሆነ ጀምሮም ጠባይ ቢስ ብስጩ የሚያደርገኝና በራሴ ላይም በሽታ ያሳደረብኝ ከሌላውም ጋራ፣ አይስማማም የሚል ስም የፈጠረልኝ ይኸው ነው። ስለዚህ የእኔ አስተሳሰብ ኢትዮጵያን የእሷ ከሆነው ጋራ ይዘን ከሌላ ጋራ የምንጎዳኝበት የምንተባበርበት የምንዛመድበት መንገድ ካለ ያንን በመልኩ እንያዘው የምንጠባይ ነው ያለኝ። በስጋዊም በኩል ቢሆን አስተዳደር የሚባለው ዛሬ ይኸው ተሞከረ። ቢያፈልሱት፣ ቢነቅሉት፣ ቢተክሉት አንድ የሚበቅል ነገር አልታየም፣ አልተገኝም። የሚሆንም ነገር ደግሞ የለም። ከዚህ እንኳን የተሻለ ሊመጣ ይቅርና ያንን በመጠኑ እንኳን የሚነጻጸር አልተገኝም። በጠቅላላ በዚህ ጉዳይ ላይ ይሄ ጥሩ ነው እምልህ ነገር የለም። ግን በመጠኑ ምንም ቢሆን ሁሉ የማይጠላ ስለሆነ በመጠኑ እንደ እውነቱ ከሆነ እኔ ከደረስኩበት ከደረስኩበት ከማውቀው ከሰላሳ ዘጠኝ አመተ ምህረት ጀምሮ እስከ ስልሳ አምስት አመተ ምህረት ከዚያም መለስ ቢል እስከ ሀምሳ ሰባት እስከ ሀምሳ ሰባት አመተ ምህረት ጥሩ ነበር፣ ላለሁኝ ጥሩ ነበር ነው የምለው ምክንያቱም እዚያ ድረስ ጃንሆይ ሆይ ራሳቸው በራሳቸው አገሪቱን ይመሩ ነበር። ከዋናው ከጉልላቱ ጀምሮ እስከ ታች እስከ ተላላኪዎች ድረስ የመቆጣጠር ስልጣን ነበራቸው። ይፈሩም ነበረ፣ ይከበሩም ነበር። በ53 ዓመተ ምህረት በተደረገው እንቅስቃሴ ሰበብ ብዙ ነገር እየተሰረሰረ መጥቶ ከሃምሳ ሰባት ዓመተ ምህረት ወዲህ ስልጣን ለጠቅላይ ሚኒስትር ሲሰጥ እና የዳንኤል መንግስት እንደተከፈለ መስሎ ሲታይ ከዚያ ወዲህ ዘረኛነት፣ ጉቦኛነት፣ አድሎ በሃይማኖት መለያየት፣ በተለይ ሃይማኖትን ተከትሎ ሌላውን ማጥቃት ሃይማኖትን ተከትሎ ብዙ ነገር ማድረግ መጣ። ልብልቅልቅ ያለ አስተዳደር ተፈጠረ። የንጉሰ ነገስቱን ዘርፍ ተከትሎ ይሄድ የነበረው የአስተዳደር ውሳኔ ቀርቶ ሁሉም በዘፈቀደ ፈቀደ መሄድ ሲመጣ፣ ከዚያ ወዲህ ግን በእውነቱ አሳዛኝ ሁኔታ ነው ያለው። ከዚያ ወዲህ ጨርሶ የእግዚአብሔር ረድኤት በከፊል ተቀነሰ ማለት ይቻላል። በከፊል ማለት የምንድን ነው? የእግዚአብሔር ረድኤት በጥበቃው በኩል ዛሬም ህዝቡን እየታደገ እየጠበቀ እየመራ ነው። በዚህ ሀያ አመት ውስጥም እሱ ባይኖር ኖሮ ጨርሶ እንዲያውም በኢትዮጵያ የሰው ዘር እንኳን ሊገኝ አይችልም ነበረ። እንደ መከራው ጽናት እንደ መከራው ክብደት ራቡ፣ ጦርነቱ፣ ሌላውም ልዩ ልዩ ነገሩ እንዳንገላታው ሁሉ በኢትዮጵያ የሰው ዘር ባልተገኘም ነበረ። ነገር ግን የእግዚአብሔር ረዴ ስለጠበቀው አሁንም ህዝብ አለ። ግን ዋና ወረዴ ስለጎደለ ደግሞ ቀርነ መንግስት ከፈለሰ ከተነቀለ ያው 20 ዓመቱ ነው። በግል ሕይወት ውስጥ ስለ ዛሬይቱ ኢትዮጵያስ ምን ይላሉ? አለቃ ከተሰኞ በምናቀርበው ሶስተኛ ክፍለ ውይይት ያወጉናል።